Hagarinya Report. በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን የማርበርግ ቫይረስ በሽታን በቦታው ሆኖ መመርመር የሚያስችል ተንቀሳቃሽ ላብራቶሪ ወደ አካባቢው መላኩን ጤና ሚኒስቴር አስታወቅም። የጤና ሚኒስትሯ ዶክተር መቅደስ ዳባ ለጋዜጠኞች በሰጡት መግለጫ በሽታውን ለመከላከል የሚያስችሉ በሙከራ ደረጃ ላይ ያሉ ክትባቶችና መድኃኒቶችን ወደ ሀገር ውስጥ ለማስገባት ስራዎች መጀመራቸውን አውስተዋል። ዶክተር መቅደስ በዚሁ ወቅት እንደተናገሩት መስሪያ ቤታቸው ካለፉ ሳምንት ረቡዕ ጀምሮ 17 ናሙናዎችን ወስዶ ባደረገው ምርመራ ሶስቱ በበሽታው መያዛቸውን ማረጋገጡን አስታውቋል። በዚህ መሰረት በአሁኑ ወቅት በጤና ተቋማትና ከዚያ ውጭ ያሉ ንክኬ የነበራቸው 129 ሰዎች ራሳቸውን ለይተው እንዲያስቀምጡ መደረጉንና ክትትል እየተደረገላቸው መሆኑንም አስታውቋል። በአሁኑ ወቅት በቫይረሱ የተያዘ ሰው በሕክምና ቦታ ውስጥ እንደሌለ የጠቆሙት ሚኒስትሯ በላብራቶሪ ምርመራ የተገኙ ምልክቶች ያለባቸው ናሙናዎችን እያሰባሰቡ መሆኑንም ገልጸዋል። ናሙናዎችን ወደ አዲስ አበባ በማምጣት ከማከናወን ይልቅ በዚያው በሽታው በተከሰተበት አካባቢ ለማካሄድ እንዲቻልም ተንቀሳቃሽ ላብራቶሪ ወደ ጂንካ ከተማ መላኩንም ተናግረዋል። ከዚህ ቀደም በ12 ሀገራት የተከሰተው የማርበርግ በሽታ ወደ ኢትዮጵያ እንዴት መጣ የሚለውን ምላሽ የሚሰጥ ከፍተኛ የጤና ባለሙያዎች ቡድን ወደ ስፍራው መጓዙንም የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። በተያያዘ ዜና በደቡብ ኢትዮጵያ ጂንካ ከተማ በቅርቡ የተከሰተው የማርበርግ ቫይረስ በሽታ ለመቆጣጠር ኢትዮጵያ ለምታደርገው እንቅስቃሴ አሜሪካ ድጋፍ ታደርጋለች አሉ አምባሳደር አርቪን ማሲንጋም። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ይህንን የገለጹት ኢትዮጵያ በሽታውን ለመቆጣጠር ያደረገቻቸው ባሉ ጥረቶች ዙሪያም ከጤና ሚኒስትር ዶክተር መቅደስ ዳባ ጋር በአካል በተወያዩበት ወቅት መሆኑን የአሜሪካ ኤምባሲ በማህበራዊ ትስስር ገጹ ባሰራጨው መረጃ አስታው ታውቋል። ኤምባሲው ኢትዮጵያ በሽቶን ለመቆጣጠር በአሁኑ ወቅት እየወሰደቻቸው ያሉ እርምጃዎች የሚደነቁ ናቸውም ብሏል። የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ የሙስሊም ተማሪዎች በግዳጅ የግዕዝ ቋንቋ እንዲማሩ ውሳኔ ማሳለፉ ተቀባይነት የለውም አለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። ምክር ቤቱ የክልሉ ትምህርት ቢሮ ውሳኔ ላይ እርምት እርምጃ እንዲወሰድም ባወጣው መግለጫ ጠይቋል። የትምህርት ቢሮ ውሳኔ የሙስሊሙን ማህበረሰብና የሙስሊሙን ተቋማት ባገለለ መልኩ የተላለፈ ነው ያለ ሲሆን ውሳኔው ክልሉ የገጠሙትን ውስብስብ ችግሮች ይበልጥ ያወሳስባል በማለትም አስጠንቅቋል። ምክር ቤቱ በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በእስላማዊ አለባበሳቸው ምክንያት ከሁለት ዓመታት በላይ ከትምህርት ገበታ ሲያግዱ ትምህርት ሚኒስቴር ተማሪዎች ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም በማለትም ወቅሷል። እስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ምክር ቤቱ የገለጸ ሲሆን ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ሙስሊሞችን በእስላማዊ ለባበሳቸው ሳቢያ ከትምህርት ማፈናቀል ድርጊቶችን በአስቸኳይ እንዲያቆሙን ጥሪ አድርጓል። ለእነዚህ ችግሮችም ዘላቂ መፍትሄ የሚያፈላልቅ ኮሚቴ ማቋቋሙንም ምክር ቤቱ አክሎ ገልጿል። ከሚደርሱኝ የአስተዳደር በደል አቤቱታዎች መካከል 83 በመቶ የሚሆኑት በመንግስት ተቋማት ላይ የቀረቡ ናቸው አለም የኢትዮጵያ የሕዝብ እንባ ጠባቂ ተቋም። የኢትዮጵያ የሕዝብ እንባ ጠባቂ ተቋም በሩብ ዓመቱ ከቀረቡለት አቤቱታዎች መካከል 83 በመቶ የሚሆኑት በመንግስት ተቋማት ላይ የቀረቡ አቤቱታዎች ናቸው ብሏል። ከቀረቡት አቤቱታዎች መካከል 114 አቤቱታዎች ከአገልግሎት አለማግኘት ጋር ተያይዘው የቀረቡለት መሆኑን ተቋሙ አስታውቋል። በ2018 የመጀመሪያ ሩብ ዓመት በ61 መዝገቦች ላይ የመፍትሄ ሀሳብ ተሰጥቷል ያለው ተቋሙ በ2017 ሳይፈጸሙ ቀርተው ወደ 2018 ከተዘዋወሩ 63 መዝገቦች ጋር ተዳምሮ በ124 መዝገቦች ላይ ያፈጻጸም ክትትል ማድረጉንም ገልጿል። ከእነዚህም በ61 መዝገቦች ላይ የመፍትሄ ሀሳብ ሲፈጸም፣ በሶስቱ ላለመፈጸም በቂ ምክንያት ስለቀረበ ክትትል መቆሙንና በተቀሩት 56 መዝገቦች ላይም ክትትል እያደረገ መሆኑን አስታውቋል። በአዲሱ ረቂቅ አዋጅ መሰረት መረጃ የሚሰጥበት ቀን ከ30 ወደ 21 ቀን እንዲቀንስ፣ መረጃ በዲጂታል መንገድ መስጠት እንዲጀመር፣ እንደዚሁም መረጃን የሚያጓትቱ እርምጃ እንዲወሰድባቸውና የመረጃ አሰጣጥ ዘርፍን የሚመራ እንባ ጠባቂ እንዲሾምም ሀሳብ መቅረቡን ተቋሙ አክሎ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጮቻቸውን እንዲያስመዘግቡ ጥሪ አቀረበም። ቦርዱ ዘንድሮ በሚካሄደው ሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች እጮቻቸውን ቦርዱ ባበለጸገው ዲጂታል ሲስተም በኩል እንዲያስመዘግቡ ጥሪ አቅርቧል። ቦርዱ ባቀረበው ጥሪ መሰረትም ሁሉም ፓርቲዎች እጮቻቸውን ከኅዳር 8 እስከ ኅዳር 23 2018 ዓ.ም ድረስ ማስመዝገብ ይጠበቅባቸዋል። ምርጫ ቦርድ ባወጣው ማስታወቂያ መሰረት በስድስተኛው ጠቅላላ ምርጫ የተወዳደሩ ፖለቲካ ፓርቲዎች ለውድድሩ የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት አላቸው። ፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ የሚችሉ ሲሆን በአማራጭም ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥም እንደሚችሉ ጠቅሷል። የግልጩዎች ምዝገባ ቦርዱ ባበለጸ የሚያጸደቀው መተግበሪያ የሚከናወን ሲሆን የሚጀመርበትን ጊዜ በተመለከተ ቦርዱ በቀጣይ ይፋ እንደሚያደርግ አስታውቋል። ኢትዮጵያ፣ ኬንያ እና ሶማሊያ ከባድ የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠነቀቀም። እስከ አውሮፓውያኑ አዲስ ዓመት ጥር 2026 ድረስ በቀጠናው ያለው የዝናብ መጠን ከመደበኛ ያነሰ ሆኖ የሚቀጥል መሆኑን ተከትሎ በአፍሪካ ቀንድ በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያና ደቡባዊ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ሕይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት እንደሚችል የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ንብረት ትንበያና ትግበራ ማዕከል አስጠንቅቋል። ከመደበኛ መለኪያዎች አኳያ ሲታይ ከነሐሴ እስከ ጥቅምት 2025 የተመዘገበው የዝናብ መጠን በአብዛኛው የምስራቁ የቀጠናው ክፍል በከፍተኛ ደረጃ መቀነሱን ያመላከተው የኢጋድ የአየር ንብረት ትንበያና ትግበራ ማዕከል፣ በዚህም ከአጭሩ ዝናባማ ወቅት መባቻ ጀምሮ ከተለመደው ሁኔታ በተለየ ደረቅ የአየር ሁኔታ እየተስተዋለ ነው ብሏል። በዚህ የተነሳም በቀጠናው የአፈርና ዛፎች ጥበት መጠን በከፍተኛ ደረጃ እየቀነሰ የሚገኝ መሆኑን ነው ትንበያው ያመለከተው። በመሆኑም ሌላ አስከፊና የተራዘመ ድርቅ ከመከሰቱና ቀጠናውን ለበለጠ ቀውስ ከማጋለጡ በፊት መንግስታት፣ እቅድ አውጪዎችና በሰብአዊ እርዳታ ስራ ላይ የተሰማሩ ተቋማት ችግሩን ለመከላከልና የሚያደርጓቸውን የቅድመ መከላከል ስራዎችና የሚወስዷቸውን የመፍትሄ እርምጃዎች እንዲያጠናክሩ ማዕከሉ ጥሪውን አቅርበዋል። ሳውዲ አረቢያ በአንድ ሳምንት ውስጥ ከአንድ ሺህ በላይ ኢትዮጵያውያን ድንበር ሲያቋርጡ አገኘሁ በማለት ማሰሯን አስታወቀች። በደቡብ አፍሪካ ጆሃንስበርግና ደርባንክ ደርባን ከተሞችም አምስት ኢትዮጵያውያን መገደላቸው ተገልጿል። እንደ ገልፍ ኒውስ ዘገባ የድንበር ጠባቂዎች ባለፈው ሳምንት 1924 ሰዎች ሳውዲ አረቢያ ለመግባት ሲሞክሩ በህገ ወጥ መንገድ ተይዘዋል ብሏል። ከእነዚህ ውስጥ 62 በመቶ የሚሆኑት ኢትዮጵያውያን፣ 37 በመቶ የሚሆኑት የየመንና ቀሪዎቹ ደግሞ የሌሎች ሀገር ዜጎች ናቸው ብሏል። በተጨማሪም 32 ሰዎች ከሀገር ለመውጣት ሲሞክሩ መያዛቸውን ነው ዘገባው ያመለከተውም። በዘመቻው ወቅት ህገወጥ ስደተኞችን በትራንስፖርት በመጠለያ ወይም በቅጥር ስራ በማገዝ የተጠረጠሩ ተጨማሪ 31 ሰዎች በቁጥጥር ስር ውለዋል ተብሏል። በአሁኑ ወቅትም 30236 የውጭ ሀገር ዜጎች የህግ ሂደቶች እስኪጠናቀቁ ድረስ ሳውዲ አረቢያ ውስጥ ታስረው ይገኛሉ ነው ያለው ዘገባው። የሀገር ውስጥ ጉዳይ ሚኒስቴር ህገወጥ ስደተኞችን ማ ጓጓዝ ማኖር፣ ወይም በምንም መንገድ መርዳት እስከ 15 ዓመት በሚደርስ እስራት፣ እስከ 1 ሚሊዮን ሪያል በሚደርስ ቅጣትና ጥቅም ላይ የዋሉ ተሽከርካሪዎች ወይም ንብረቶችን በመውረስ ሊያስቀጣ የሚችል እንደሆነም ገልጿል። ሳውዲ አረቢያ የመኖሪያ የስራና የድንበር ህጎችን የሚጥሱ ሰዎችን ለመያዝ በሀገር አቀፍ ደረጃ በምታደርገው ዘመቻ በአንድ ሳምንት ውስጥ በጠቅላላው 14916 የውጭ ሀገር ዜጎችን ከበርካታ አገራት አባራለች ሲል የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ሀገር አስታውቋል። በዚህም መሠረት በአንድ ሳምንት ውስጥ ከአንድ ሺህ በላይ ኢትዮጵያውያን ድንበር ሲያቋርጡ ተይዘው መታሰራቸው ተገልጿል። በተያያዘ ዜና በደቡብ አፍሪካ ጆሃንስበርግ እና ደርባን ከተሞችም አምስት ኢትዮጵያውያን በተለያዩ ወንጀለኞች መገደላቸው ተገልጿል። ሀገርኛ ሪፖርት